የአሜሪካ ድምጽ ነው። የአሜሪካ ድምጽ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚያስተላልፍላችሁ የዛሬ ረቡዕ መጋቢ 3 2017 ዓ ም ዝግጅታችን ጀምረ የትግራይ ክልላዊ ጊዜያዊ አስተዳደር በክልሉ የተፈጠረውን ቀውስ ተከትለው የፌዴራል መንግስቱን ጣልቃ ገብነት ስለመጠየቁ እንዲሁም ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮች በምሽቱ ተካተዋል። እንደምንውላችኋል እንደምናምሽታችኋል። አብታሙ ስዩም በመስተንግዶ ንጉሡ ታምሬ ደግሞ በቅንብሩ አብረናችሁ እናመሻለን። ዋና አዘጋጃችን ጽዮን ግርማ ናት። አጫጭር ዜናዎች ይቀድማሉ። በድጋሚ እንደምናመሻችሁ፣ አድማጮች የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። በቀነኔ አዱኛ አሟሟት ዙሪያ ፖሊስ ባለቤቷን ድምፃዊ አንዱዓለምን አስሮ እየመረመረ መሆኑን አስታወቀ። በኦሮሚኛ ቋንቋ ዘፈኑ የሚታወቀው አንዱዓለም ጎሳ ባለቤት ሞዴልና የማስታወቂያ ባለሙያ ወይዘሪት ቀነኛ አዱኛ ዋቆ ሰኞ መጋቢት 1 ቀን 2017 ዓ ም ከሌሊቱ 10 ሰዓት አካባቢ ከቤቷ ማብሰያ ክፍል በኩል ካለው በረንዳ አምስተኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለችበት ወቅት ህይወቷ ማለፉን የአዲስ አበባ ፖሊስ ዛሬ አስታውቋል። ክስተቱ በተፈጸመበት ወቅት በቤት ውስጥ ነበረ ያለውን ባለቤቷን ድምፃዊ አንዱ አለም ጎሳን በቁጥጥር ስር አውሎ እየመረመረ መሆኑንም ፖሊስ ጨምሮ ገልጸዋል። ለቤተሰቡ ቅርበት ያላቸው ምንጮች ጥንዶቹ በህግ ትዳር አለመመስረታቸውን ጠቅሰው የፍቅር አጋር መሆናቸውን ትላንት ለአሜሪካ ድምፅ የገለጹ ሲሆን በአንድ ቤት ውስጥ ሶስት አመት አብረው እንደኖሩም ነግረውናል። ነገር ግን ፖሊስ ዛሬ ባወጣው መግለጫ አርቲስት አንዱ አለም ጎሳ የቀንን ያዱኛ ባለቤት መሆኑን ጠቅሰዋል። የደቡብ ሱዳን መሪዎች በአስቸኳይ ውይይት እንዲጀምሩ ጥሪ ቀረበ። በደቡብ ሱዳን ግጭት እየተሳተፉ የሚገኙ ሁሉም ወገኖች ያለምንም ቅድመ ሁኔታ ግጭት እንዲያቆሙና የአገሪቱ መሪዎችም በአስቸኳይ ውይይት እንዲጀምሩ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ጥሪ አቅርበዋል። የአባል አገራት መሪዎች ይህንኑ የደቡብ ሱዳን ግጭት አስመልክተው ዛሬ በበይነ መረብ ባደረጉት ስብሰባ መክፈቻ ላይ የተናገሩት የኢጋድ ዋና ጸሐፊ ወርቅነህ ገበየው ውይይቱ ከኢጋድ አባል አገራት መሪዎች መካከል በአንዳቸው ሊመቻች እንደሚችል ጠቁመዋል። የደቡብ ሱዳን መንግስት የታሰሩ ባለስልጣናትን በፍጥነት እንዲፈታ ጥሪ አቅርበዋል። ከደቡብ ሱዳን ምክትል ፕሬዚደንት ሪክ ማቻራ ጋር ጥብቅ ግንኙነት ያለው የታጠቀ ቡድን በደቡብ ሱዳን አፐር ናይል ግዛት ናስር አካባቢ በሚገኝ የጦር ሰፈር ላይ ጥቃት መክፈቱን ተከትሎ በርካታ የምክትል ፕሬዚደንቱ አጋሮች በቁጥጥር ስር መዋላቸው ይታወሳል። በሶማሊያ ሆቴል ጥቃት የፈጸሙ እና አምሳ የአልሸባብ ታጣቂዎች ተገደሉ። በማዕከላዊ በለደዊን ከተማ የሚገኘውን ሆቴል በመክበብ ያጠቁትን ስድስቱን ታጣቂዎችና በኋላም ቢያንስ አምሳ የሚደርሱ የአልሸባብ ታጣቂዎችን ባካሄዱት የአየር ጥቃት መግደላቸውን የሶማሊያ የጸጥታ ኃይሎች አስታወቁ። የበለደዊን ወረዳ ኮሚሽነር ኦማር ኦስማን ለጋዜጠኞች በሰጡት መግለጫ በሆቴሉ ላይ የተፈጸመው የከበባ ጥቃት ዛሬ ረቡዕ ጧት መጠናቀቁን አረጋግጠዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የአውሮፓ ህብረት ለትረምፕ ቀረጥ የአጽፋ ምላሽ ሰጠ። የአውሮፓ ህብረት የትረምፕ አስተዳደር በሁሉም የብረትና የአልሙኒየም ምርቶች ላይ ለጣለው የ25 በመቶ ቀረጥ ምላሽ ለመስጠት በአሜሪካ ምርቶች ላይ የራሱን አዲስ ቀረጥ አውጀዋል። እንደ ኤሮፓ አቆጣጠር ከሚያዝያ አንድ ጀምሮ ተግባራዊ ይሆናል የተባለ ቀረጥ 26 ቢሊየን ዩሮ ወይም 28 ቢሊዮን ዶላር ያወጣል። የአውሮፓ ኮሚሽኑ ፕሬዚደንት ኡርሱላ ቮን ደር ላይን የዋጋ ጭማሪ እንደሚያስከትሉና የአቅርቦት ሰንሰለቶችን እንደሚያስተጓግሉ በማስጠንቀቅ የአሜሪካን ቀረጦች ተችተዋል። ይሁን እንጂ ፕሬዚዳንቷ የአውሮፓ ህብረት ለድርድር ክፍት እንደሆነ አጽንኦት ሰጥተዋል። በኢንዱስትሪ የበለጸጉ የቡድን ሰባት ሀገራት የውጭ ጉዳይ ሚኒስትሮች ለዩክሬን ስለሚሰጡት ድጋፍ ጨምሮ በተለያዩ ጉዳዮች ለበርካታ ቀናት ለመምከር በኩቤክ ካናዳ ይሰበሰባሉ። ውይይቱ ዩክሬንና አሜሪካ ከፍተኛ ባለስልጣናት በሳውዲ አረቢያ ጅዳ ከተገናኙ በኋላ ዩናይትድ ስቴትስ ለዩክሬን ለምታደርገውን የመረጃ ልውውጥና የጸጥታ ድጋፍ እንደምትቀጥል ያሳለፋቸውን ውሳኔ ተከትሎ ነው። ያሳለፈችውን ውሳኔ ተከትሎ ነው። ዩክሬን ከሩሲያ ጋር በሚደረገው ጦርነት የ30 ቀን አስቸኳይ ጊዜያዊ የተኩስ አቁም የሚለውን የአሜሪካ ሀሳብ ለመቀበል ዝግጁ መሆኗን ትላንት ማክሰኞ አስታውቃለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ዩክሬን ሀሳቡን መቀበሏን ሩሲያ እንድትስማማ ጫና ይፈጥራል ብለዋል። የአሜሪካ ብሔራዊ ደህንነት አማካሪ ማይክ ዋልትስ በተኩስ አቁም ስምምነቱ ላይ ለመወያየት በቅርቡ ከሩሲያ አቻቸው ጋር ለመነጋገር አቅደዋል። የዩክሬን ፕሬዚደንት ቮሎዲሚር ዜለንስኪ አሁን ሩሲያ ተመሳሳይ ነገር እንድታደርግ ማሳመን የዩናይትድ ስቴትስ ጉዳይ ነው ብለዋል። ሩሲያ ከተስማማች የተኩስ አቁም ስምምነቱ ወዲያውኑ ተግባራዊ ይሆናል። በመጨረሻም በግሪንላንድ ምርጫ ያሸነፈው ፓርቲ የትራምፕን ንግግር ተቃወመ። በግሪንላንድ የምክር ቤት ምርጫ ሀገሪቱ በሂደት ከዴንማርክ ነጻ እንድትወጣ የሚደግፈው የዲሞክራቲክ ፓርቲ ያልተጠበቀ ድል ተቀዳጅተዋል። የትላንቱ ማክሰኞ ምርጫ ውጤት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ደሴቲቱን ለመጠቅለል ያላቸውን እቅድ ይፋ ባደረጉበት ድባብ የተካሄደ ነው። የምርጫ ውጤት ግሪንላንድ አትሸጥም የሚል ግልጽ መልእክት ለትራ ትራምፕ ማስተላለፍ አለበት ሲሉ የፓርቲው መሪ ጄንስ ፍሬድሪክ ኒልሰን ለስካይ ኒውስ ተናግረዋል። ትራምፕ ግሪንላንድን የመቆጣጠር ፍላጎታቸውን በግልጽ ተናግረዋል። ባለፈው ሳምንት ለምክር ቤቱ የጋራ ስብሰባ ባሰሙት ንግግር የዩናይትድ ስቴትስ በአንድ ወይም በሌላ መንገድ ታገኛ ታገኘዋለች ሲሉ ትራምፕ ሀሳባቸውን ገልጸዋል። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የረቡዕ ምሽት ዝግጅቶቻችን ጋር ወደ ሀብታሙ ስዩም መልሳቸዋለሁ። ረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ስርጭታችን ነው እያዳመጣችሁ የምትገኙት በቀጥታ ከዋሽንግተን ዲሲ። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ እየተላለፉ ይገኛሉ። አሁን ወደ ዕለቱ አብይ ጉዳይ እንሻገር። የትግራይ ክልላዊ አስተዳደር በትግራይ ክልል የተፈጠረውን ቀውስ ተከትሎ የፌዴራል መንግስቱን ጣልቃ ግብነት ጠይቀዋል። የክልሉ መንግስት ባወጣው መግለጫ የፕሪቶሪያው ስምምነት ሲፈርስና የትግራይ ሕዝብ ወደ ዳግም እልቂት ሲገባ ዝም ብሎ ማየት አይገባውም ብለዋል። በተያያዘ ዜና በክልሉ ደቡብ ምስራቃዊ ዞን አዲጉም በተባለ ከተማ የጸጥታ ኃይሎች ወሰዱት በተባለ እርምጃ አራት ሰዎች ላይ ከባድ ጉዳትና በርካቶች ላይ ደግሞ ቀላል ጉዳት መድረሱን የዞኑ አስተዳደር አስታውቋል። በክልሉ ወቅታዊ ጉዳይ ላይ ከክልሉ የጸጥታ አመራሮችና በዶክተር ደብረ ጽዮን ገብረ ሚካኤል ከሚመራው የህወት ቡድንና ከፌዴራል መንግስት ምላሽ ለማግኘት ያደረግነው ጥረት አልተሳካም። ሙልጌታ ቀጣዩን ዘገባ አልኮልናል። የትግራይ ክልል ጊዜያዊ አስተዳደር ዛሬ ረቡዕ መጋቢት 3 ቀን 2017 ዓ ም ባወጣው የጽሁፍ መግለጫ የክልሉ የጸጥታ አመራሮች ለአንድ ጠባብ ቡድን ወግነው ከተልእኳቸው ውጭ መፈንቅለ መንግስት እንቅስቃሴ ሲያደርጉ ቆይተዋል በማለት ከሷል። የሰሜን ምስራቅና ደቡብ ግንባሮች የሰራዊት አዛዞች ህገወጥ ተግባራት ብሎ የጠራው እንቅስቃሴ እያካሄዱ ናቸው በማለት ገልጿል። በዚህም በሰላማዊ ዜጎች ላይ ጥቃቶች መቀጠላቸውንና ከላይ እስከ ታችኛው የመንግስት መዋቅር ለማፍረስ የተሰራ ነው በማለት መግለጫ ወንጅሏል። መግለጫው አክሎ ይህ ተግባር ኋላ ቀር ቡድን ብሎ የጠራው ለነ ዶክተር ደብረጽዮን ገብረ ሚካኤል ቡድን በመወገን የተፈጸመ መሆኑንና የፕሪቶሪያ ስምምነት በግላጭ በመጣስ የትግራይ ህዝብ ዳግመኛ ወደ እልቂት የሚያስገባ ነው ሲል አስታውቋል። የጊዜው አስተዳድሩ አመራሮች እየታሰሩና እየታፈኑ ናቸው ያለው መግለጫው፣ ከዚህም አልፎ የአስተዳድሩ አመራሮች በመያዝ ወደ ሶስተኛ ወገን አሳልፎ ከመስጠት አይቆጠብም ብሏል። ሶስተኛ ወገን ብሎ የጠራው አካል ግን በ ግልጽ መግለጫው አልጠቀሰም። ለክልሉ ወጣቶችና ህዝብ ብሎ ባስተላለፈው መልእክት ሂደቱ የትግራይ ህዝብ ወደ እርስ በርስ ግጭት የሚያስገባ በመሆኑ በተደራጀ መልኩ ራሱን ይጠብቅ ብለዋል። መግለጫው የፌዴራል መንግስት በጸጥታ ኃይሎች ስም የሚንቀሳቀሱ አካላት የአንድ ኋላ ቀር ቡድን ተላላኪ እንጂ የትግራይ ህዝብና ጊዜያዊ አስተዳደሩ አይወክሉም ብሎ ይህ በመረዳት አስፈላጊ ድጋፍ ማድረግ አለበት በማለት አክሏል። የፕሪቶሪያ ስምምነት እንዲህ ባለ መንገድ ሲፈርስና የትግራይ ህዝብ ወደ ዳግም እልቄት ሲገባ ዝም ብሎ ማየት አይገባውም። ብለዋል የዓለም አቀፍ ማህበረሰብም ጫና ሊያሳድር ይገባል በማለት አስታውቋል። ጊዜው አስተዳደሩም በዶክተር ደብረጽዮን ገብረ ሚካኤል የሚመራ የህወሀት ቡድን ማምሻውን ባወጣው መግለጫ ሶስተኛ ወገን ወደ ክልሉ እንዲገባ መጥራት ተቀባይነት የሌለውና የፕሪቶሪያው ስምምነት የሚጥስ ነው ብለዋል። በክልሉ በጸጥታ ኃይሎች የተጀመረ ህገ መንግስትና የህግ ልዕልና ማስከበር እንቅስቃሴ ብሎ የጠራው የሰላም ስምምነቱ የሚያስከብር እንጂ የሚጥስ አይደለም በማለት ገልጿል። ሰራዊታችንና አመራሩ ለፕሪቶሪያው ስምምነት ትግባር ማስከበራ የሚታገሉ እንጂ ጸረ ሰላም አይደሉም ብሏል። መግለጫው አክለው የክህደት ቡድን ብሎ በጠራው እና አቶ ጌታቸው ረዳ በቀጥታ ይሁን በተዘዋዋሪ ሶስተኛ ወገን በትግራይ እጁ እንዲያስገባ ያደረገው ጥሪ ግልጽ ክህደት ነው የሰላም ስምምነቱ አደጋ ላይ የሚጠል በመሆኑ ተቀባይነት የለውም ብሏል የኢትዮጵያ መንግስት ሆነ የዓለም አቀፍ ማህበረሰብ የፕሪቶሪያው ስምምነት በመተግበር ዘላቂ ሰላም በሚያመጣ መንገድ አዎንታዊ ድርሻ እንዲያበረክቱ ሲልም ጥሪ አቅርቧል በተያያዘ ዜና በክልሉ የደቡብ ምስራቅ ዞን አስተዳደር ባወጣው መግለጫ ትናንት ማክሰኞ መጋቢት ሁለት ቀን 2017 ዓ ም ዓመት በአድጉደም ከተማ ነዋሪዎች ላይ በተከፈተ ተኩስ አራት ሰዎች በከባዱ ሲቆስሉ በርካቶች ላይ ደግሞ ቀላል ጉዳት ደረሰባቸው በማለት አስታውቋል። ማህተም በመንጠቅስም የተፈጸመ ተግባር ነው ብለውታል። ትላንት በዞኑ ከአድጉደም ከተማ ሰባት እንዲሁም ከሳምረ ወረዳ ሁለት አመራሮች ወዳልታወቀ ቦታ ታፍነው ተወስዷል በማለትም አስተዳደሩ ከሷል። ትላንት በአድጉደም ከተማ ጉዳት ከደረሰባቸው ሰዎች አንዱ ሞገስ ኪዳኑ የተባለ ወጣት በከተማው አስተዳደር ጽህፈት ቤት አካባቢ ወጣቶች ተሰባስበው በነበሩበት ጊዜ በተተኮሰ ጥይት የቀኝ እግሩ ላይ ጉዳት እንደደረሰበት ለአሜሪካ ድምፅ አስታውቋል። በነዛ በታጣቂ ሀይሎቹ ማለት ነው። በተተኮሰብን የተወሰኑ ሰዎች ተጎዳን። ያው በብረት የተመታነ ወደ አራት ሰው ነው፣ አምስት ሰው ተጎድቶ ሆስፒታል የገባው ሌላው ደግሞ በዱላም በምንም ተመቶ በኛ ቤቱ የገባ ሰውም አለ። እግሬ ላይ ነው የተመታዋት በክላሽ የቀኝ እግሬ ላይ ከፊት ነው የተመታው በስቶ ከኋላ አውጣስ በአሁኑ ሰዓት በአድ ጉደም ሆስፒታል ሕክምናው እየተከታተለ እንዳለ ሞገስ ገልጿል። በጥቃቱ በጥይት ጉዳት ደርሶባቸው ወደ መቀሌ አይደር ሪፈራል ሆስፒታል ሁለት ሰዎች ለሕክምና እንደገቡ ደግሞ ከሆስፒታሉ ሰራተኞች ያገኘሁት መረጃ ያሳያል። በትግራይ ክልል ወቅታዊ ጉዳይና የተለያዩ ውሳኔዎች በተመለከተ ከክልሉ የጸጥታ አመራሮችና ከፌዴራል መንግስት ምላሽ ለማግኘት ያደረግነው ጥረት አልተሳካም። ትናንት የጊዜው አስተዳደሩ ፕሬዚደንት አቶ ጌታቸው ረዳ የክልሉ የጸጥታና የሰላም ቢሮ ኃላፊ ኔትናንት ጀኔራል ፍስሐ ኪዳኑ ኃላፊነታቸውን አንስተዋል። ከትላንት በስቲያም በተመሳሳይ ሶስት ከፍተኛ ወታደራዊ አዛዦች ከግንባር አዛዥነት ቦታ ማንሳታቸውንና ይህ ውሳኔ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሀት ቡድንና የክልሉ የጸጥታና ሰላም ቢሮ እንደተቃወሙት ይታወሳል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ እየተላለፈ የሚገኘው የረቡዕ ምሽት ስርጭታችንን ነው የሰማችሁት። የዕለቱ አብይ ርስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በሳውዲ አረቢያ በእስር ላይ ያሉ ኢትዮጵያንን የመመለስ ተግባር ዳግም ተጀምሯል። ዛሬ ከአንድ ሺህ በላይ ኢትዮጵያን ከሳውዲ አረቢያ ተመልሰዋል። በሳውዲ አረቢያ በእስር ቤትና በአስቸጋሪ ሁኔታ ውስጥ ያሉ ኢትዮጵያን በዘመቻ የማስመለስ ተግባር ሲካሄድ የአሁኑ ለአራተኛ ዙር እንደሆነ የውጭ ጉዳይ ሚኒስቴር ቃል አቀባይ ተናግረዋል። ኬኔዲ አባተ ዝርዝሩን ይዘዋል። አራተኛው ዙር በሳዑዲ አረቢያ በእስር ቤቶችና በአስቸጋሪ ሁኔታ ውስጥ ያሉ ኢትዮጵያውያንን በዘመቻ የማስመለስ ተግባር ዛሬ ረቡዕ መጋቢት ሶስት ቀን ሲጀመር በዛሬው ዕለት በሶስት በረራዎች ከአንድ ሺህ በላይ ዜጎች መመለሳቸውን የውጭ ጉዳይ ሚኒስቴር ገልጿል። ተመላሾቹ ከአውሮፕላን በሚወርዱበት ጊዜ በተለያየ መልኩ ደስታቸውን ሲገልጹ ተስተውለዋል። ከሳውዲ አረቢያ መንግስት ጋር በተደረሰ ስምምነት መሰረት እየተጀመረው የአሁኑ አሁኑ ኢትዮጵያውያንን የማስመለስ ተግባር በተለያዩ ሀገራት በፈታኝ ሁኔታ ውስጥ የሚገኙ ዜጎችን የማስመለስ ጥረት አካል መሆኑን የገለጹት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በሚያንማር በችግር ላይ የነበሩ ከ40 በላይ ዜጎችም ዛሬ መመለሳቸውን ተናግረዋል። በዚህ በአራተኛው ሱር ፕሮግራም በአጠቃላይ ዘጠኝ ፍላይቶች በሳምንት በቀን ሶስት እየገቡ ይገኛሉ። ዛሬ የመጀመሪያው ቀን ነው። ዛሬ በተደረገው ሶስት በረራዎች በአጠቃላይ ወደ 1150 የሚጠጉ ዜጎች ከሳውዲ አረቢያ በተለይ ወደ ሀገር መመለስ ችለዋል። ከሚያንማርም በተመሳሳይ ሁኔታ ዜጎች እየተመለሱ ይገኛሉ። በትናንት በስቲያ 32 ኢትዮጵያውያን ከማያንማር በታይላንድ በኩል እንዲመጡ ተደርጓል። ዛሬ ጠዋት ደግሞ 43 ኢትዮጵያውያን እንደገና እንዲሁ ከታይላንድ ወደዚህ ዛሬ ማለዳ ገብተዋል። ዛሬ ከሳውዲ አረቢያ የተመለሱ ዜጎች በቦሌ ዓለም አቀፍ አየር ማረፊያ አቀባበል ከተደረገላቸው በኋላ ቃለመጠይቅ የማድረግ እድል ባለማግኘታችን አስተያየታቸውን ማካተት አልቻልንም። ይሁን እንጂ በሳውዲ አረቢያ በነበራቸው ቆይታ ለሶስት ዓመትና ከዚያም በላይ መታሰራቸውንና ለተለያየ የሰብአዊ መብት ጥሰት ተጋልጠው መቆየታቸውን አንዳንድ ተመላሾች ከአውሮፕላን በሚወርዱበት ወቅት ነግረውናል። አሁንም በርካታ መሰል ችግር ላይ ያሉ ኢትዮጵያውያን በሳውዲ እንደሚገኙም ገልጸዋል። የውጭ ጉዳይ ሚኒስቴር ቃል አቀባዩ ለአሜሪካ ድምጽ በሰጡት አስተያየት በችግር ላይ ያሉ ኢትዮጵያውያንን ለማስመለስ መንግስት ጥረት በማድረግ ላይ ቢሆንም ሂደቱ እጅግ ፈታኝ ነው ብለዋል። ማስመለሱም የዛን ያህል ቀላል ጉዳይ አይደለም። ለምሳሌ በዚህ የማን ማሩን ያየን እንደሆነ ሰዎች የእኛ ዜጎች የነበሩበት አካባቢ ማያንማር ውስጥ ነው። ከማያንማር ድንበር መጥተው እንኳን እስከ ባንኮክ 600 ኪሎ ሜትር ነው። እነሱን ዜጎች ያሉበት ቦታ ለማግኘት ኒውደልሂ የሚገኘው የኤምባሲያችን ሶስት ዲፕሎማቶች በቦታው ተገኝተው እነሱን እስከ ባንኮክ 600 ኪሎ ሜትር እንግዲህ በመኪና የሚደረግ ምልልስ ነው የነበረው እና ምን ያህል አስቸጋሪ ሁኔታ ውስጥ እንደነበሩና እነሱንም የማምጣቱ የስራ ሂደት ራሱ ምን ያህል አስቸጋሪ እንደሆነ ለመረዳት ይቻላል። የተለያዩ ዓለም አቀፍ የሰብአዊ መብት ድርጅቶችና አገራት ሰነድ የሌላቸው ኢትዮጵያውያን በሳውዲ አረቢያ እስከ ሞት የሚደርስ ከፍተኛ የሰብአዊ መብት ጥሰት እየተፈጸመባቸው እንደሚገኝ በተለያዩ ጊዜያት መግለጻቸው ይታወቃል። ሂዩማን ራይትስ ዎች ከዓመት በፊት ባወጣው ሪፖርት የሳውዲ ድንበር ጠባቂዎች ከመጋቢት 2014 እስከ ሰኔ 2015 ዓ.ም ባለው ጊዜ ውስጥ የየመንና የሳውዲ ድንበርን ለማቋረጥ የሞከሩ በትንሹ በመቶዎች የሚቆጠሩ ኢትዮጵያውያን ስደተኞችንና ጥገኝነት ጠያቂዎችን ገድለዋል ማለቱን መዘገባችን ይታወሳል። ችግሩ እየተባባሰ መሄዱን ተከትሎ ባለፈው ዓመት በነበረው ከሳውዲ አረቢያ ዜጎችን የማስመለስ እርምጃ ከአንድ መቶ ሺህ በላይ ኢትዮጵያውያን እንደተመለሱ የውጭ ጉዳይ ሚኒስቴር ገልጾ ነበር። ይሁን እንጂ በሕገወጥ መንገድ ወደ ውጭ በተለይም ወደ ሳዑዲ አረቢያ የሚደረገው የዜጎች ጉዞ ሳይቋረጥ መቀጠሉ ችግሩን ውሃ ቅዳ ውሃ መልስ ያደረገ ሲሆን ብዙዎችም የባህር ሲሳይ እንዲሆኑ እያደረገ ነው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲን አመሰግናለሁ። ወደ ዩናይትድ ስቴትስ ወደሚመልሰን ዜና እንሻገራለን። የሚጣሉት ታሪፎች ቢቀጥሉም የዩናይትድ ስቴትስ ኢኮኖሚ አልተረጋጋም። የታሪፍ ንግግሮች ከዋጋ ንረት ፍራቻ ጋር ተዳምሮ የዩናይትድ ስቴትስን የአክሲዮን ገበያ ሰኞና ማክሰኞ ቀን እንዲያሽቆለቁል አድርገዋል። ይህም ቀን በዩናይትድ ስቴትስና በካናዳ መካከል ባለው የንግድ ግንኙነት ዙሪያ በአሜሪካ ፕሬዚደንት ዶናልድ ትራምፕና በካናዳ በሕዝብ ብዛት ቀዳሚ በሆነችው ጠቅላይ ግዛት ኦንታሪዮ ዳግ ፎርድ መካከል የሰጥቶ መቀበል ቀን ነበረ። የቪኦኤ የዋይት ሀውስ ዘጋቢ ካሮሊን ፐርሲ ያጠናቀቀችውን ዘገባ አስመሞ እንደሚከተሉ ያቀርበዋል። የአሜሪካ የአክሲዮን ገበያ በተከታታይ ለሁለተኛ ቀን አሽቆልቁሏል። ፕሬዚዳንት ዶናልድ ትራምፕ ቀድሞውንም ውጥረት የበዛበትን የንግድ ጦርነት እያባባሱት ነው። ፕሬዚዳንቱ ካናዳ ወደ ዩናይትድ ስቴትስ የምልከውን የኤሌክትሪክ ኃይል ዋጋ ለመጨመር ማቀዷን ተከትሎ በካናዳ ብረታ ብረት ላይ ታሪፍን በእጥፍ እንደሚጨምሩ ዝተዋል። በኋላ ላይ ሁለቱም ወደ ኋላ ቢመለሱም የአክሲዮን ገበያው ግን አሁንም አልተረጋጋም። ፕሬዚዳንቱ አሁንም በአሜሪካ የተመረቱ ምርቶችን ለማስተዋወቅ በሚል በካናዳ ላይ የመጀመሪያውን የ25 በመቶ ታሪፍ ለመጣል አቅደዋል። ትክክለኛውን ነገር እየሠራን ያለ ነው። የስራ እድሎችን እንመልሳለን። አይሰቁብንም። ራሞን ፔሬራስ ላለፉት ሰላሳ ስድስት ዓመታት ታቤርና ዴል አልባርዴሮን እናስተዳድረዋል። የንግድ ስራቸው የኮቪድ ወቅትንና በፕሬዝዳንት ትራምፕ የመጀመሪያ የስልጣን ዘመን የጣሉ ታሪፎች ወቅትንም አልፏል። 2018ና 2020 አስታውስ። ሁሉም ነገር ደና ይሆናል። ፖለቲካ ጨዋታ ነው አይደል? ዶ ጆንስ ኢንዱስትሪያል የአክሲዮን ገበያ አማካኝ ዋጋ ሰኞ ዕለት ወደ 900 በሚጠጋ ነጥብ ወድቋል። ማክሰኞ ደግሞ በ500 ነጥብ ገደማ ወርዷል። ይህም የሮጀር ፍሬሸትን የጡረታ ጊዜ ተቀማጭ ጎድቶባቸዋል። ያሁሉ ዋጋ በፍጥነት እልም ሲል ማየት በጣም ከባድ ነው። ምናልባትም ዓመቱን ሙሉ ካገኘነው አብዛኛውን አሁን አትናል ብዬ አስባለሁ። ሚካኤል በበኩላቸው ሰዎች ቸኩለው ድምዳሜ ላይ እየደረሱ ትንሽ ከመጠን በላይ የሆነ ምላሽ እየሰጡ ነው። ስቴ የሚሆነው እናያለን። የእነዚህ ታሪፎችና የሁሉም ነገሮች ውጤት ምን እንደሆነ ሰላሳ ቀን ያህል ንስጠውና የሚሆነው እኒ ምክንያቱም ፕሬዚደንት ትራምፕ እንኳን ሀሳባቸውን እየቀያየሩ ነው። ስለዚህ ምን ይታወቃል? የፋይናንስ ተንታኞች በበኩላቸው ወደፊት የሚሆነውን ለመገመት አለመቻሉ እንደሚጎዳ ያሳስባሉ። ለኢንቨስተሮች፣ ለንግድ ድርጅቶች እንዲሁም ለአሜሪካውያን ሸማቾች መጪው የፖሊሲ ሁኔታ ምን እንደሚመስል ለመለየት አስቸጋሪ ነው። ስለዚህ ለሰው በተሻለ እርግጠኝነት ያለውን ነገር ማሰማት ይጠቅማል ብዬ አስባለሁ። ፕሬዚዳንት ትራምፕ የኢኮኖሚ ውድቀት እንደሚከተል ይታያቸው እንደሆነ ተጠይቀው በፍጹም አይታየኝም ብለዋል። ይሁንና ብዙዎች የዚህን ጥያቄ ምላሽ ለማግኘት የአክሲዮን ገበያውን ይዞታ ይመለከታሉ። በካሮሊን ፕሬሱቲ ለዘጋጀው ዘገባ አስመማየ ነው፣ ዋሽንግተን ዲሲ። እያዳመጣችሁ ያላችሁት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ የረቡዕ ምሽት ስርጭታችንን ነው። የምሽቱን የመጀመሪያ ምዕራፍ ስርጭት አጠናቀን ወደ ሁለተኛው አጋማሽ እንሻገራለን። የሁለተኛው አጋማሽ የመጀመሪያ ዝግጅት የልጆችን ዲጂታል ደህንነት እንዴት እንጠብቅ ይለናል። ነጻነት ቦጋለ እባላለሁ ባለ ትዳርና የአንድ ልጅ እናት ነኝ። በሙያዬ የአይቲ ባለሙያ ነዋሪነታቸውን በዩናይትድ ስቴትስ ያደረጉት የቴክኖሎጂ ባለሙያ ወይዘሮ ነጻነት ቦጋለ ወላጆች በተለይም በማህበራዊ መገናኛቸው ላይ የሚያጓሯቸው የልጆቻቸው ምስሎችና ስኬቶች ላይ ጥንቃቄ ማድረግ እንዳለባቸው ይመክራሉ። ለዛሬው የእሷ ድምፅ ዝግጅታችን ከኤደንገረሙ ጋር ቆይታ አድርገዋል። በመቀጠል ይቀርባል። ነጻነት ወጋለ እባላለሁ ባለትዳርና የአንድ ልጅናት ነኝ። በሙያዬ የአይቲ ባለሙያም ነኝ፣ እንዲሁም የማኔጅመንት ባለሙያ ነኝ። በእድሜ ከፋፍለን ብናየው ጤናማ የስክሪን አጠቃቀም የሚባል ነገር አለ ወይ? የስክሪን ሰዓትን መገደብ ስለምን አስፈለገ? ጤናማ የስክሪን ሰዓት የምንለው የተመጣጠነ የስክሪን ሰዓት ሲኖረን ማለት ነው። ከእለት ተእለት የህይወት ጉዟችን ጋራ በምናደርገው ነገር ውስጥ ጤናማ የሆነ ባላንስ ያደረገ ጊዜ ሲኖረን ለስክሪን ታይማችን የምንሰጠው ጊዜ የተመጠነ ሲሆን ምክንያቱም ብዙ ጊዜ ወደ አዲክሽን ወደ ሱስ የሚሄድ ልማድም ስላለው ስክሪን በጣም በተፈጥሮ ለአይን ህክም ህመም ስለሚያጋልጥ እነኝ ነገሮች ባላንስ ስናደርግ ነው ስክሪን ታይማችንን በትክክል እየተጠቀምን ነው የምንለው። ህጻናት የሆኑ እስከ አንድ አመት እስከ ሁለት አመት ድረስ እንደው ፈጽሞ ባንሰጣቸውም ይመከራል። ሁለት አመት እስከ አምስት አመት ምናምን ያሉ ልጆችን ደግሞ በቀን ውስጥ አትሊስት ለአንድ ሰዓት ያህል ብቻ ብንሰጣቸው እሱንም እኛ ኮንትሮል እያደረግናቸው በእኛ ቁጥጥር ስር ሆነው የትምህርታቸውን የእንቅልፍ ጊዜያቸውን እንዲሁም የቤተሰብ ጊዜያቸውን ሳይዝብን በቀን ውስጥ ለአንድ ሰዓት ያህል ብንሰጣቸው በዛ እድሜ ክልል ላሉ ይመከራል። ሌላው ከስድስት ዓመት እስከ አስራ ሁለት ዓመት ያሉ ልጆችን ነው። እነኚህ ትምህርታቸውን በተለይ ትምህርት ቤት ጊዜያቸውን ሆምወርካቸውን የሰሩበት ጊዜ ምናምን እያየን ከአንድ ሰዓት እስከ ሁለት ሰዓት ባለው ጊዜ ውስጥ ብንሰጣቸው እሱ በጣም ይመረጣል። እስቲ ለሕፃናቶች መደረግ ያለባቸው የዲጂታል ደህንነት ጉዳዮች ምንድን ናቸው? በጣም ብዙ ሰዎች፣ በተለይ ወላጆች የልጆቻቸውን ነገር ያጋራሉ ለወደ ሶሻል ሚዲያ። ይሄ ደግሞ የማንነት ስርቆት ወይም አይደንቲቲ ቴፍት የምንለውን በጣም ያጋልጣል። ሰዎች በደስታ ነው፣ ቤተሰቦች ለልጆቻቸውን ለህዝብ ለማጋራት ወይ ለቤተሰብ ሊሆን ይችላል ለማጋራት ወደ ሚዲያ ያወጡታል። ያ ደግሞ አውቀውም ይሁን ሳያውቁ በዛ ዳክሜንት ላይ የምናስተላልፈው ነገር ላይ የልጆቹ የትምህርት ቤት አድራሻ፣ ልጆቹ የትውልድ ዘመን፣ የመኖሪያ አድራሻ፣ ሙሉ ስም በሙሉ እዛ ላይ እናደርጋለን። ይህን ለዲጂታል ኪድናፒንግ ወይም ደግሞ ዚ አይደንቲቲ ቴፍት ላይ ያጋልጠናል ማለት ነው። ያ በሚሆንበት ጊዜ ቤተሰብ መጠንቀቅ ያለበት እነኝን ነገሮች ስናጋልጥ እነሱን ነገሮች ስክሪን እየሸፈንን ወይ ደግሞ ሌሎች ቤተሰብ ብቻ ሊያያቸው የሚገባቸው ሼር የምናደርግባቸው መንገዶች አሉና እንደ አይክላውድ ሼር ብናደርጋቸው፣ ጉግል ፎቶ ሼርን ብንጠቀም። ምክንያቱም የማንነት መሰረቅ ሲያጋልጥ ስንጋለጥ ለእንደዚ አይነት ነገር ሰዎች የልጆቻችንን ፎቶ በሚያገኙበት ጊዜ ለምሳሌ ለልመና ሁሉ ይዋውዱታል ፎቶግራፎቻቸውን ማለት ነው። ትኩረት ለሚስቡ ነገሮችን ፎሎወር ለመሰብሰቡ፣ ለሌላም ነገር ወይም ደግሞ አጸያፊ የሆኑ ሌሎች ዌብሳይቶች ላይ የልጆቻችንን ፎቶ ወስደው ሊያጋሩብን ይችላሉ። ስለዚህ እንደዚህ አይነት ነገር እኛ የምናስበው እንደ አዋቂ ለአዋቂ ብቻ ያለ ይመስለናል። አይደንቲቲ ቴፍትን ግን በልጆች ላይም ስላለ በጣም ትኩረት ማድረግ አለብን። ምን አይነት መተግበሪያዎች ነው ወላጆች ከልጆቻቸው ማራቅ ያለባቸው? እንዴት ስ ጥሩና መጥፎ መተግበሪያዎችን ማወቅ ይችላሉ? እኔ እዚህ ሀገር ልጅ አሳድጌ ለዩኒቨርሲቲ አድርሻለው ግን በጣም ቻሌንጂንግ ነው። የተጠቀምኳቸው ሜቶዶችም ነበሩ ከሶሻል ሚዲያ እና ከሌሎች ነገሮች ላይ እንዴት አድርገን ኮንትሮል እናደርጋለን የሚለውን ነገር ለማድረግ ማለት ነው ለምሳሌ እኔ ራሴ የተጠቀምኳቸው አፖች ነበሩ። ልጆች ወደ ትምህርት ቤት ሲሄዱ የግድ ነው ስልክ ያስፈልጋቸዋል ምናምን፣ ግን የሚጠቀሙት ነገርን ኮንትሮል ለማድረግ የምንጠቀማቸው አፖች አሉ። እነኚህ በጣም የተመረጡ በኢንተርናሽናል ደረጃ በቃ የሚደገፉ ናቸው። ለምሳሌ እኔ ባርክ እንጠቀም ነበረ። ባርክ አፕ እንጠቀማለን። ሌላው ደግሞ ኢንተርኔት ራውተር ላይ በጣም መጠቀም የምንችላቸው ነገሮች አሉ። ዌብሳይት ሪስትሪክት ያደርግልናል። ኢንተርኔት ራውተር ስንጠቀም እነኝ እነኝን ዌብሳይቶች አትስጣቸው ብለን ቤታችን በምናስገባበት ጊዜ ላይ እሱን ማድረግ እንችላለን እና ራውተርችን ላይ በጣም መጠቀም የምንችላቸው ነገሮች አሉ። ጉግል ኖት ዋይፋይ የምንላቸው አሉ። እነሱ የምንጠቀማቸውን አልባሌ ማንፈልጋቸውን ልጆች እንዲጠቀሙ ማንፈልጋቸውን ዌብሳይቶች ሪስትሪክት ያደርግልናል። እሱን መጠቀም እንችላለን። ሌላው እንዳልኩት ካረንት ላይ እና ልጆች ስልክ ላይ በጋራ ልንጠቀመው ምንችላቸው አፖች አሉ። እነኛ አፖች ልጆች የማይፈለግ ነገር ላይ በሚሄዱበት ጊዜ ወደኛ ይልክልናል። እንደዚህ አይነት አፖችን መጠቀም ለወላጆች በጣም ጥሩ ነው ብዬ የመክራለሁኝ። ከልጆች ጋርም መመካከር፣ ለልጆችም እኛም ደግሞ አርአያ መሆን፣ በተለይ ቤተሰብ በጣም አርአያ መሆን አለበት ለልጆቻቸው። መጽሐፍ እያነበብን የእኛ የራሳችንን አጠቃቀም ነው የሚያዩት ልጆችእና በተለይ ደግሞ ቅድም ያልናቸው እድሜ ላይ ያሉ ልጆች እኛን ነው የሚመስሉት እዛ ጋር እኛን እንቀርጸን ወደ ላይ የምናመጣቸው እና ስለ በጣም ትኩረት ብናደርግ መልካም ነው እ ያስባለን። እሺ፣ ነፃነት ከአሜሪካ ድምፅ ጋር ለነበረች ቆይታ ስለ ባለሙያ ምክርሽና ማብራሪያሽ እጅግ አብዝቼ አመሰግናለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። የአሜሪካ ድምፅ ነው እየተከታተላችሁ ያላችሁት። ዝግጅታችን ከመጠናቀቁ በፊት ቀጥሎ የሚሰማው ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በቅርቡ ሶስት ከፍተኛ የአሜሪካ ባለስልጣናት በዩናይትድ ስቴትስና ሜክሲኮ ድንበር አቅራቢያ በምትገኝ ከተማ ያደረጉት ጉብኝት ህገወጥ ስደተኞችና ወደ አገሪቱ የሚገባውን አደገኛ እጽ አስመልክቶ መንግስት የሚያደርገውን ሁሉን አቀፍ ጥረት አጉልቶ አሳይተዋል ይላል ርዕስ አንቀጹ ሀተታውን ሲጀምር የዩናይትድ ስቴትስ ምክትል ፕሬዚደንት ጄዲ ቫንስ የድንበር ቀውስ የብሔራዊ ደህንነት ጉዳይ፣ እንዲሁም የመከላከያ ሚኒስቴር ሊሳተፍበት የሚገባው ጉዳይ ሆኗል ይላሉ። በርዕስ አንቀጹ እንደተጠቀሰው ብሔራዊ መረጃ ዳይሬክተር ቱልሲ ጋባርድ በቀድሞ አስተዳደር 21 ሚሊዮን ሰዎች ድንበር አቋርጠው መጥተዋል፣ ብዙዎቹ የማንነት ማጣራት አልተደረገባቸውም ይላሉ። From Central Asia, there were over 4,000 people who came across our borders using an ISIS-affiliated network. ከመካከለኛው እስያ ከ አራት ሺህ በላይ የሚሆኑ ሰዎች ከአይሲስ የተቆራኘ የግንኙነት መረብ ተጠቅመው ድንበራችንን አቋርጠው የመጡ ነበሩ። ሀገር አቀፍ የጸረ ሽብርተኝነት ማዕከላችን እነዚያን ግለሰቦች ለይቷል። በመቶዎች የሚቆጠሩ አሸባሪዎች የታወቁ ወይም ከሚታወቁ አሸባሪዎች ጋር የተቆራኙ ነበሩ። የጸረ ሽብርተኝነት ማዕከላችን ያን የምንለይበት ወጥ የሆነ ምንጭ እንዲኖረን በማድረግ ሀገራችን ውስጥ ማን እንዳለ እንድናውቅና ስጋት የሚፈጥሩትን በመለየት እንዲወገዱ ለማድረግ እየሰራ ነው። የመከላከያ ሚኒስትር ፒት ሄግሴት መስሪያ ቤታቸው በድንበር ላይ እየታየ ያለውን ከፍተኛ ለውጥ ለመደገፍ ግብአቶችን እየተጠቀመ ነው ብለዋል። ወታደር ብቻ አይደለም። ክትትል ብቻ አይደለም፣ መሳሪያ ብቻ አይደለም። የድንበር ጠባቂ እያደረገ ያለውን ነገር የሚያጎለብት ትክክለኛ እቅድና አቅም መፍጠር ነው። ይህ መሆኑን በቁጥሮች ውስጥ አይተናል። በደቡብ ድንበር በኩል የድንበር ተሻጋሪዎች ቁጥር በ98 በመቶ ቀንሷል። እስካሁን ገና መቶ በመቶ በቁጥጥር ስራ ላይ አልተሰማራንም። ነገር ግን ወደዚያው እያመራን መንገድ ላይ ነን። ምክንያቱም ያ ፕሬዝደንቱ የሰጡን ስልጣን ነው። እያንዳንዱን ሰው የዞርን ማሰር አንፈልግም ነገር ግን የአሜሪካን ሕዝብ የኢሚግሬሽን ሕግ እናስፈጽማለን። ምክትል ፕሬዝደንት ቫንስ ድንበሩን ለማስጠበቅ የሚረዳው አንዱ መንገድ በህገወጥ መንገድ እዚህ ያሉ ሰዎች በራሳቸው ፈቃድ ወደ ቤታቸው እንዲመለሱ ሁኔታዎችን ቀላል ማድረግ ነው ሲሉ ማሳሰባቸውን ርዕስ አንቀጹ ይጠቅሳል። እዚህ ያለኸው በህገወጥ መንገድ ከሆነ አስተዳደራችን የሚያስተላልፈው መልእክት ወደ ቤት ተመለስ፣ ወደ ዩናይትድ ስቴትስ ከመምጣት ከፈለግ ተገቢውን መንገድ በመጠቀም አመልክት የሚል ነው። ምክትል ፕሬዚደንት ቫንስ በተጨማሪም የሜክሲኮ መንግስት የአደንዛጅ እጽ አዘዋዋሪዎችና አዘዋዋሪዎችን የመዋጋት እንዲሁም ወደ አሜሪካ የሚጎርፈውን የአደንዛጅ እፅን ፍሰት የማስቆም ስራ ከፍተኛ ትኩረት እንዲሰጠው አሳስበዋል። የሜክሲኮ መንግስት ራሱን እንዲረዳ እንፈልጋለን፣ ነገር ግን በሂደቱም የአሜሪካን ህዝብ ለመርዳት ነው ያሉት ምክትል ፕሬዚደንቱ ይህን እንደሚያደርጉ ተስፋ እናደርጋለን ብለዋል ሲል ርዕሰ አንቀጹ ሀተታውን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገሴ በለን መልካም ምሽት